መጽሐፈ ሳሙኤል ቀዳማዊ ምዕራፍ አስራ ስምንት ዳዊትም ለሳኦል መናገሩን በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች፣ ዮናታንም እንደ ነፍሱ ወደደው። በዚያም ቀን ሳኦል ወሰደው፣ ወደ አባቱም ቤት ይመልሰው ዘንድ አልተወውም። ዮናታንም እንደ ነፍሱ ስለ ወደደው ከዳዊት ጋር ቃል ኪዳን አደረገ። ዮናታንም የለበሰውን ካባ አውልቆ እርሱንና ልብሱን ሰይፉንም፣ ቀስቱንም፣ መታጠቂያውንም ለዳዊት ሸለመው። ዳዊትም ሳኦል ወደ ሰደደው ሁሉ ይሄድ ነበር፣ አስተውሎም ያደርግ ነበር። ሳኦልም በጦረኞች ላይ ሾመው። ይህም በሕዝቡ ሁሉ ዐይንና በሳኦል ባሪያዎች ዐይን መልካም ነበር። እንዲሁም ሆነ ዳዊት ፍልስጥኤማዊውን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሡን ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። ሴቶችም ሳኦል ሺህ ዳዊትም እልፍ ገደለ እያሉ እየተቀባበሉ ይዘፍኑ ነበር። ሳኦልም እጅግ ተቈጣ፣ ይህም ነገር አስከፋው። እርሱም ለዳዊት እልፍ ሰጡት፣ ለእኔ ግን ሺህ ብቻ ሰጡኝ፣ ከመንግሥት በቀር ምን ቀረበት አለ። ከዚያም ቀን ጀምሮ ሳኦል ዳዊትን ተመቅኝቶ ተመለከተው። በነጋውም ሳኦልን ክፉ መንፈስ ከእግዚአብሔር ዘንድ ያዘው በቤቱም ውስጥ ትንቢት ተናገረ። ዳዊትም በየቀኑ ያደርግ እንደ ነበረ በእጁ በገና ይመታ ነበር። ሳኦልም ጦሩን በእጁ ይዞ ነበር። ሳኦልም ዳዊትን ከግንቡ ጋር አጣብቄ እመታዋለሁ ብሎ ጦሩን ወረወረ። ዳዊትም ሁለት ጊዜ ከፊቱ ዘወር አለ። እግዚአብሔርም ከእርሱ ጋር ስለ ነበረ ከሳኦልም ስለ ተለየ ሳኦል ዳዊትን ፈራው። ስለዚህም ሳኦል ከእርሱ አራቀው የሺህ አለቃም አደረገው፣ በሕዝቡም ፊት ይወጣና ይገባ ነበር። ዳዊትም በአካሄድ ሁሉ አስተውሎ ያደርግ ነበር፣ እግዚአብሔርም ከእርሱ ጋር ነበር። ሳኦልም እጅግ ብልህ እንደሆነ አይቶ እጅግ ፈራው። ነገር ግን በፊታቸው ይወጣና ይገባ ስለ ነበር እስራኤልና ይሁዳ ሁሉ ዳዊትን ወደዱ። ሳኦልም ዳዊትን፣ ታላቂቱ ልጄ ሜሮብ እነኋት፤ እርሷን እድርልሃለሁ፤ ብቻ ቀልጣፋ ልጅ ሁንልኝ፣ ስለ እግዚአብሔርም ጦርነት ተጋደል አለው። ሳኦልም የፍልስጥኤማውያን እጅ በእርሱ ላይ ትሁን እንጂ የእኔ እጅ በእርሱ ላይ አትሁን ይል ነበር። ዳዊትም ሳኦልን ለንጉሥ አማች እሆን ዘንድ እኔ ማን ነኝ? ሰውነቴስ ምንድን ናት? የአባቴስ ወገን በእስራኤል ዘንድ ምንድን ነው አለው። ነገር ግን የሳኦል ልጅ ሜሮብ ዳዊትን የምታገባበት ጊዜ ሲደርስ ለመሃላታዊው ለኤስድሪኤል ተዳረች። የሳኦልም ልጅ ሚልኮል ዳዊትን ወደደች። ይህም ወሬ ለሳኦል ደረሰለት፣ ነገሩም ደስ አሰኘው። ሳኦልም ወጥመድ ትሆነው ዘንድ የፍልስጥኤማውያንም እጅ በእርሱ ላይ ትሆን ዘንድ እርሷን እድርለታለሁ አለ። ሳኦልም ዳዊትን ዛሬ ሁለተኛ አማች ትሆነኛለህ አለው። ሳኦልም ባሪያዎቹን እነሆ ንጉሥ እጅግ ወድዶሃል፣ ባሪያዎችም ሁሉ ወድደውሃል። አሁንም ለንጉሥ አማች ሁን ብላችሁ በስውር ለዳዊት ንገሩት ብሎ አዘዛቸው። የሳኦልም ባሪያዎች ይህን ቃል በዳዊት ጆሮ ተናገሩ። ዳዊትም እኔ ድሃ የተጠቃሁም ሰው ስሆን ለንጉሥ አማች እሆን ዘንድ ለእናንተ ትንሽ ነገር ይመስላችኋልን? አለ። የሳኦልም ባሪያዎች ዳዊት እንዲህ ብሎ ተናገረ ብለው ነገሩት። ሳኦልም ዳዊትን በፍልስጥኤማውያን እጅ ይጥለው ዘንድ አስቦ የንጉሡን ጠላቶች ይበቀል ዘንድ ከመቶ ፍልስጥኤማውያን ሸለፈት በቀር ንጉሡ ማጫ አይሻም ብላችሁ ለዳዊት ንገሩት አላቸው። የሳኦልም ባሪያዎች ይህን ቃል ለዳዊት ነገሩት። ለንጉሡም አማች ይሆን ዘንድ ዳዊትን ደስ አሰኘው። ዳዊትና ሰዎቹም ተነሥተው ሄዱ። ከፍልስጥኤማውያንም መቶ ሰዎች ገደሉ። ዳዊትም ለንጉሡ አማች ይሆን ዘንድ ሰለባቸውን አምጥቶ በቁጥራቸው ልክ ለንጉሥ ሰጠ። ሳኦልም ልጁን ሚልኮልን ዳረለት። ሳኦልም እግዚአብሔር ከዳዊት ጋር እንደሆነ አየ፣ እስራኤልም ሁሉ ወደዱት። ሳኦልም ዳዊትን አጥብቆ ፈራው። ሳኦልም ዕድሜውን ሁሉ ለዳዊት ጠላት ሆነ። የፍልስጥኤማውያንም አለቆች ይወጡ ነበር በወጡም ጊዜ ሁሉ ከሳኦል ባሪያዎች ሁሉ ይልቅ ዳዊት አስተውሎ ያደርግ ነበርና ስሙ እጅግ ተጠርቶ ነበር።